ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ያግኙ። ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ሊጎብኙ። የእርሶ ማህበረሰብ፣ የእርሶ ውይይት በኤስቢኤስ አማርኛ። ብፁዕ አቡነ ጴጥሮስ በሰሜን አሜሪካ በኒው ዮርክና አካባቢው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል። በቅድሚያ እንግዲህ እዚህ አውስትራሊያ ተቀምጠው ይህንን አጠራር ስንጠራ ለመጀመሪያ ጊዜያችን ነው። ብፁዕ አቡነ ጴጥሮስ ሲያገለግሉ የቆዩት እዚህ በምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ ሆነው ነበር ሲያገለግሉ የነበሩት። ባለፈው የጥቅምቱ ሲኖዶስ ባደረገው ስብሰባ ላይ ወደ ኒውዮርክ እንደሚሄዱ ተወስኗል። እየሄዱ ያሉት አዲስ ለውጥ ወደ ተደረገባት ሀገር አሜሪካ ነው። አሜሪካ አዲሱን ፕሬዝዳንት መርጣለች። ጆ ባይደን የአሜሪካ አርባ ስድስተኛው ፕሬዝዳንት ሆነው ተመርጠዋል እና የእርስዎ ስሜት ምን ይመስላል? ለስላ ሁሉ መንፈስ ቅዱስ አሃዱ አምላክ አምላካችን እግዚአብሔር ክብር ምስጋና ለእሱ ይሁንልን። ሁለት ስሜት ነው የተሰማኝ። በመሰረቱ መቼም እኔ የአሜሪካን ሀገር ብዙ ጊዜ ኑር ያለው የአሜሪካ ህዝቡ ተራ ህዝብ በጣም ጥሩ ነው፣ ግን ፖለቲካው በጣም አንዳንድ እንደዚህ አስቸጋሪ ነው። በተለይ አሁኑ እነዚህ አሁን የሚሄዱት ፕሬዚደንት እንደ ኢትዮጵያ ወይም እዚያ አሜሪካ እንደኖረ ሰው አጠቃላይ ለጠቅላላው ለተራው ማህበረሰብ በጣም አስቸጋሪ ነገር እንደነበረ ይሰማኛል። እዚያም አሜሪካን ሀገር የሚኖረው በተለይ የውጭ ከውጭ የገባው አዲሱ ሁሉም ነው፣ ውጭ ነው አሜሪካን ሀገር በነገራችን ላይ በፊት የመጡና በኋላ የመጡ ነው የሚባለው የአሜሪካ ኗሪዎች። እና በፊት የመጡት በኋላ የመጡትን እንደ መጤ ነው የሚያደርጓቸው እና ለዚያ እሚሰው ትልቅ ማሽን ሆነውት ነበረ። በጣም በከፍተኛ ደረጃ የማሸማቀቅ ነገር ነበርና ለእንደዚህ አይነቱ በጣም ትልቅ እረፍት ነው። እንደ ኢትዮጵያ ግን በጣም በጣም በጣም ክፉ ስራ ሰርተዋል። በኢትዮጵያ ላይ እውነት እንነጋገር ከተባለ እንደ ካህንም እንደ ሰውም እንደ ቤተ ክርስቲያንም እንደ ኢትዮጵያ ወይም ደግሞ ጥሩ ስራ አይደለም የሰሩት። በጣም በጣም እንኳንስ እንደ ኢትዮጵያ ላለ ሀገር ለማንኛውም ለሰው ልጅ የሚገባ ነገር አይደለም የተናገሩት። ኢትዮጵያውያን ጦማቸውን አድረው በረሀብ የአለንጋ እየተገረፉ የሰሩት እየሰሩት ያለውን ግድብ እኔ የምተረጉመው እናስመጥተዋለን አይነት ነገር ነው። ይመቱታል ሳይሆን እናስመጥተዋለን ማለት እኮ ነው፣ እናስደመስሰዋለን ነው። እንደው ሰው እንዴት እንደተረጎመ አይገባኝም እንጂ እኔ እንደዛ ነው እና አሜሪካን ያህል ትልቅ ሀገር ኢትዮጵያን ለመሰለች አጋር ሆና ለመቶ ምናምን አመት ለቆየች ሀገር እንዲህ አይነት መናገር እንኳን እኛን ይቅርና ህፃናቱ ሁሉ የሚያናድድ የሚያበሳጭ እንደ አንዳንድ ጊዜም በጣም ወደ መጥፎ ነገር የሚወስድ ነው። ግን እግዚአብሔር አዋቂ ስለሆነ የኢትዮጵያ አምላክ አዋቂ ስለሆነ፣ እግዚአብሔር አዋቂ ነው ስሙም እግዚአብሔር ነው የሚል ቃል የተጻፈ አለ እና እግዚአብሔር አዋቂ ስለሆነ ወደ መጥፎ ነገር ከመሄዳቸው በፊት ይህንን ነገር አድርጓል። እግዚአብሔር እግዚአብሔር እናመሰግናለን። እና እኔ በደስታ ነው ያየሁት። በነገራችን ላይ አሜሪካውያን የትኛውን ፕሬዝደንት ከሀገራቸው ውጭ ላለው ነገር ተመሳሳይ ናቸው። እንዲያውም እውነት ነጋገር ከዲሞክራቶቹ ብዙም አይደሉ ለውጭ ፖሊሲ በተለይ ለኢትዮጵያ፣ በኢትዮጵያ ውስጥ ጥቃት ለመድረስ ብዙ ብዙ ችግር እንትን ያሉት ዲሞክራቶቹ ናቸው። ዲሞክራት ፕሬዚደንት በነበሩ በጊዜ ናቸው። ሌላው ቀርቶ ኦባማ እንኳን ኢትዮጵያ ሄዶ የህዋትን ምርጫ እንደ መንግስት ቆጥሮ ተናግሮ መጥቶ ነው እዚህ ዋሪያ ስንት መከራ ሲያሳዩን የኖሩ ያ ነው። ግን እንደ ትራምፕ አይሆን እንደ ትራምፕ የሚሆን የለም። ስለዚህ የትራምፕ መሄድ ለኢትዮጵያ ትልቅ እፎይታ ነው። አንዱ እሱ ነው። ሁለተኛው አጠቃላይ የትራምፕ መሄድ በዓለም ያለ የዘረኝነት መንፈስን ቅስም የሰበረ ነው። የጽንፈኝነት መንፈስ ወደ ማብጫው እየደረሰ ነው። ከቀዝቃዛው ጦርነት በኋላ ጽንፈኝነት ነው ዓለምን የተቆጣጠረው የዘር ጽንፍ የሃይማኖት ጽንፍና የፖለቲካ ጽንፍ። አሁን የትራምፕ መውደቅ ያንን ጽንፈኝነት ወደ መደምደሚያው እያደረሰው ነው ብዬ አስባለሁ። ስለዚህ ሁለት የምስራች ነው። አንድ ይሄ ጽንፈኝነት የዘር የምን የምን ይሄ የእኔነት ባህሪ የማክሰሚያ ጊዜው እየመጣ ነው። ለኢትዮጵያ ደግሞ ትልቅ እረፍት ነው። ለሌላው ለአሜሪካውያን በተለይ ለኒብጤ አናሳዎቹም ደግሞ ትልቅ ነገር ነው ብዬ አስባለሁ እና እኔ እንደ ትልቅ ነው የቆጠርኩት። የመጀመሪያዋ ሴት ምክትል ፕሬዚደንት ካሚላ ሀሪስ፣ እሳቸውም ከባይደን ጋር ከጃንዋሪ በኋላ ወደ ዋይት ሀውስ የሚገቡ ሴት ፖለቲከኛ ናቸው። ይሄስ በዘር ላይ በጾታ ላይ ያለውን የበላይነትና የበታችነት በማርገብ ደረጃ የካሚላ ሀሪስ ዋይት ሀውስ መግባት ምን የተለየ ውጤት ያመጣል ብለው ይገምታሉ? በጣም የተለየው ውጤት ነው የሚያመጣው። የመጀመሪያው ነገር እንዳልኩት እንግዲህ አሁን ያለፈው አራት ዓመት በተለይ በዚህበት ጥቁሮች ላይ የሚደረገውና የነጮች የበላይነት በከፍተኛ ደረጃ ከፍ ብሎ ነበር። በሳቸው አማካኝነት ማለት ነው። በፕሬዚደንቱ የባድ የማሸነፍ ብቻ አይደለም ታምር የሆነው። ሴት ለመጀመሪያ ጊዜ ነው በአሜሪካን ሀገር ምክትል ፕሬዚደንት። ከዚያ ሲያልፉ ደግሞ ጥቁር ጥቁር ሲባል ደግሞ ከሁለት ሀገር የተወለዱ ከጃማይካ፣ ከህንድ የመጡ እናት አሜሪካን ሀገር ተወልደው ያደጉ እናም ደግሞ በአሜሪካን ሀገር በተለይም በካሊፎርኒያ በከፍተኛ ደረጃ አቃቢ ሕግነት ስራ የታወቁ አቃቢ ሕግ የነበሩ ለጥቁሮችና ለዝቅተኞች ከፍተኛ ጥብቅና የቆሙ ሰው ናቸው። ና እኒህ ሴት እዚያ መቀመጥ ማለት ልክ ባለፈው ለኦባማ ይቻላል እንዳሉት ሁሉ አሁንም በአሜሪካን ያሉ በዓለምም ያሉ እህቶቻችንና እናቶቻችን ይቻላል የይቻላል መንፈስ አስቀምጧል። በነገራችን ላይ ይህንን የሴቶችን ከፍታ እንደው ይህን ስናገር ኢትዮጵያ ናት የጀመረችው። አሁን ባለፈው በዶክተር አብይ በመቶ ሀምሳ ፐርሰንት ሴቶችን ነው ያመጣው በካቢኔ ደረጃ። ፕሬዚደንት ሴት ናቸው፣ ጠቅላይ አቃቢ ሕግ ሴት ናቸው፣ የሰላም ሚኒስትር ሴት ናቸው። እነዚህ እነዚህ ጠቅላላ ኢትዮጵያ የጀመረችው መቼም የምትገርም ሀገር ናት ኢትዮጵያ የምትባል ሀገር እሷ የጀመረችው። አሁን አሜሪካን ሀገር ገብቶ ደግሞ የአሜሪካ የትልቁ ሀገር ምክትል ፕሬዚደንት መሆን ማለት የሚቀጥለው ውድድር ወደ ፕሬዚደንትነት የሚወስዳቸው ነው። ስለዚህ የሚቀጥሉት ፕሬዚደንታችን እኒህ አሁን ያሉት ምክትል ፕሬዚደንት ናቸው ማለት ነው። ስለዚህ ነው አሁን የዝቅተኞችና የተጠቁ የወደቁ እንደውም የኢዮቤልዩ ዘመን ይሆናል እያልኩ ነው። ኢዮቤልዩ ማለት በአምሳ ዓመት አንድ ጊዜ የሚመጣ የተጠቁ ነጻ የሚወጡበት የመጽሐፍ ቅዱስ ቃል ነው እና ይሄ የኢዮቤልዩ ዘመን ይሆንላቸዋል ብዬ አምናለሁ። እነዚህ አንገታቸውን የደፉ አትረቡም የተባሉ ወድቃችኋል የተባሉ ከጠነከሩ ማንም ከሚደርስበት ቦታ ላይ እንደሚደርሱ የሚያሳይ ትልቅ ትልቅ በረከት ነው። እንደገና አሁን ዋና የተመረጡትንም ስናይ ታሪካቸው በጣም የሚገርም በባቡር እየተመላለሱ ነው ከመኖሪያ ቤታቸው ዋሽንግተን ሲያገለግሉ የኖሩት ለአርባ አመት በዋሽንግተን ዲሲ አገልግለዋል በዚህ በሴኔተርነት በኮንግረስነት እና የትህትና ሰው ናቸው። የበቀል ሰው አይደሉም። በጣም በጣም ግሩም የሆነ የሰውነት ባህሪ ያላቸው ሰው ናቸው። ና እንደሚመስለኝ አሜሪካ ሆን ወደ ፈውስ የምትሄድበት ነገር ይመስለኛል ማለት ነው። ብፁዕ አቡነ ጴጥሮስ በሰሜን አሜሪካ በኒውዮርክ ና አካባቢው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ስለ ሰጡን አስተያየት እናመሰግናለን። I pledge to be a Who doesn't see red states and blue states only sees the United States. And work with all my heart, with the confidence of the whole people, to win the confidence of all of you. And for that is what America, I believe, is about. It's about people. And that's what our administration will be all about. Sheikh Abdurrahman Haji ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ። ምንም እንኳን አውስትራሊያ ብንኖርም የአሜሪካ ፖለቲካ በዓለም አቀፍ ዙሪያ ያሉ ሰዎችን ሁሉ ይነካል፣ በአንድም ሆነ በሌላኛው መንገድ። እንደሚታወቀው የሰሞኑ ምርጫ ረጅም ጊዜ የፈጀ ነው ውጤቱን ለመስማት በአሜሪካ ታሪክም እንደዚህ አይነት ከፍተኛ ፍትጊያ ያሳለፈ ምርጫ አልነበረም እየተባለም እየተነገረ ነው በተለያዩ ተንታኞች ዘንድና ውጤቱ ታውቋል። ጆ ባይደን የዲሞክራቱ የአሜሪካው የመጪው ፕሬዚደንት ሆነዋል። እርስዎ እንደ ኢትዮጵያዊ ወይም ደግሞ አውስትራሊያዊ ኢትዮጵያዊ የምርጫውን ውጤት እንዴት አገኙት? ሰሞኑን ጸሎት እያደረግነ ነበር። ጸሎት ማለት ምን ማለት ነው? ለባይደን እያደረግነ ነበር። ለባይደን ማለት ነው? ለባይደን አይደለም እኛ ጄኔራሊ ኢትዮጵያ የሚነካት አላህ ያጥፋ እያልነ ጸሎታችን ነበረ። ስለዚህ ባይደንም እኛ እንደግፈዋለን። ትራምን ስንደግፍ አልነበርንም። ምክንያቱም ኢትዮጵያ የማይመለከተው ጉዳይ ውስጥ ገብቶ ስለ ሀገራችን እስከ አባያችን ሕዳሴው ግድቡ እንዲመታ እንኳን እንካረጅ ያደረገው በሱ የማይገባው ነገር የተናገረ በዛው በጣም ንዴት ነበረብን። ወየውመ ኢዚን የፍረሑ ልሙእሚኑን ብሏል። አላሁ ስብሓነሁ ወተዓላ እናንተን የምደግፍ ሰው ዊን ካደረገ ትደሰታላችሁ ብሏል። እና እኛ ባይደን ውይን በማድረጉ በጣም ደስተኞች ነን ዱዓችን ደግሞ ትራምፕ ላይ ነበረ አላህ ዱዓችን ተቀብሎ ይሄን ባጭሩ እኛን እንዳሳየን በሌላም ደግሞ እንሻ አላህ ያሳየናል ብለን እንገምታለን እኛ ባይደን ዊን በማድረጉ በጣም ደስተኞች ነን ያዘ ኢትዮጵያ ምክንያቱም ያንኛው ሀገራችን ደፍሯል ኢትዮጵያ አትደፈርም ያው እኛ በነሱ እርዳታም አይደለም ተማምነን የምንኖረው በአላህ ነው ስለማንኛው ኢትዮጵያ ትባርክ፣ ኢትዮጵያ ሰላም ትሆን። እኛን የሚጠላ በሙሉ አላህ ያጥፋልን። ይሄ ነው አላህ ባጭሩ ያሳየን ሰሞኑም ማለት ነው። ስለዚህ ያር ቨሪ ሀፒ። አመሰግናለሁ። ሼክ አብዱራህማን አጄ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ። እኔም አመሰግናለሁ። አላህ ይባርክሽ፣ አንቺም አላህ ይጠብቅሽ። ታንኪ አስበሽ፣ በየጊዜው አስበሽ መደወልና ስለ ሀገር መከታተልሽ በጣም የሚያስደስት ነው። ሁላችን እንደዚሁ መሆን አለብን። አመሰግናለሁ። መላከ ጸሐይ መንግስቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒው ዚላንድ አህጉረ ስብከት ስራ አስኪያጅ፣ እንዲሁም የብሪዝበን ደብረ ጸሐይ ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ። እንደሚታወቀው አሜሪካ የወደፊት መሪዋን መርጣለች። ጆ ባይደን የአሜሪካው ፕሬዚደንት ሆነው ተመርጠዋል። እንዲሁም ደግሞ ካሚላ ሀሪስ የአሜሪካ ምክትል ፕሬዚደንት ሆነው ተመርጠዋል። እና የእርሱ ስሜት ምን ይመስላል? ምርጫውን እንዴት አዩት? ውጤቱን ስ እንዴት አገኙት? እግዚአብሔር ስትልኝ ማርታ ይሄ በጣም የሚገርም ምርጫ ነበረ ልባችንን ያቆመ ደግሞ ቶሎ ያልተጠናቀቀ በጣም ከአሜሪካውያኑ ያላነሰ እኛንም ጭምር ልብ ሰቅዞ የያዘ ነበረ። ባለፈው ሳምንት እሁድ ዕለት ቤተክርስቲያን አጋጣሚ እንነጋገር ነበረ እና ስለሱ በእውነት እግዚአብሔር ኢትዮጵያን የሚወዳት ከሆነ በዚህ ሰዓት ላይ ይህን ሰው ወደ ስልጣን አያምጣ። ምክንያቱም ኢትዮጵያ ውስጥ ከመጣ ሰው እየተመልሶ ምን እያለ ምን እየተናገረ እንደሆነ ስለሰማ ነው ለኢትዮጵያ ጥሩ መልካም ነገር አይሆንም፣ ጥሩም ነገር አያመጣም ብለን በዚህ በጣም ተነጋግረን ነበር እና ይህንን ስሰማ እጅግ በጣም ነው ደስ ያለኝ። ምክንያቱም ቅዱስ ዳዊት ወመጠው ከኒ ዘባኖሙ ለጸርየ ይላል። የጠላቶችን ጀርባቸውን ሰጠኝ ይላል እና ለኢትዮጵያውያን የዚህን ሰው የጀርባ ነው በእውነት አሳልፈው ለግርፋት የሰጠልን እና ለኢትዮጵያውያን ትልቅ በረከት ነው ብዬ ነው ምንም እንኳን ሌሎቹንም ባናውቃቸው ግን ይሄኛው በግልጽ የመጣ ጠላት በጣም በአደባባይ አፍርሱ ብሎ በሀገራችን እንኳን ያለው ልማት እንዳንሰራ የከለከለ በውስጥ ስራችን ገብቶ ስራ አላሰራ ያለ በጣም አስቸጋሪ ሰው ነበረ። በሀገሪቱም ቢሆን የፈጠረው በነጭና በጥቁሩ ወይም በአናሳው ማይኖሪቲው መካከል የፈጠረው ልዩነት አሜሪካን ራሱ ዋጋ እያስከፈላት ያለ ይመስለኛል። ወደፊትም አሁን በቀላሉ ማጥፋት የሚቻል ላይሆን ይችላል እና ከዚህ አኳያ እኔ በጣም ደስተኛ ነኝ እግዚአብሔርም ደግሞ የኢትዮጵያ አምላክም ይህን አድርጎ ስላሳየኝ በእውነት ደስ ብሎኛል፣ እና ደስተይም በእውነት ወደ ላይ ነው። ልክ የኢትዮጵያ ሀገር ውስጥ የሆነ ነው ይመስላል። በጣም ነው የምናመሰግነው። መላከ ጸሐይ መንግስቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒው ዚላንድ ሀገረ ስብከት ስራ አስኪያጅ እንዲሁም የብሪዝበን ደብረ ጸሐይ ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ ስለሰጡን አስተያየት እናመሰግናለን። እናመሰግናለሁ። እግዚአብሔር ይስጥልኝ።